ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አሁን ወደ ቀጣዩ ዘገባ እናምራ። ኢትዮሳት ከስልሳ በላይ የሀገር ውስጥና የውጭ ሀገራት የቴሌቪዥን ጣቢያዎችን ማስተናገድ የጀመረ አዲስ የሳተላይት መድረክ ነው። መድረኩን ያቀረበውና ቴክኒካዊ አገልግሎቶችን የሚሰጠው ኤስ ኢ ኤስ የተሰኘው የሳተላይት አቅራቢ ድርጅት ነው። አመሻሹን በስልክ መስመር ያገኝናት የድርጅቱ የኢትዮጵያ ሽያጭ ዘርፍ ኃላፊ መነን አገኘው ስለ አገልግሎቱ ይዘት በጥቂቱ አብራርታልናለች። ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋራ በመተባበር ነው። ኢትዮሳት የመጀመሪያው ለኢትዮጵያ የተዘጋጀ የሳተላይት መድረክ ነው። ከዛሬ እንደሚታወቀው የኢትዮጵያ ብሮድካስተሮች ጥገኛ ሆኖ በሌላ አገር የተዘጋጀ ለሌላ አይነት ለምሳሌ አሁን ለኖርዝ አፍሪካና ሚድል ኢስት በተዘጋጀ የሳተላይት መድረክ ላይ ነበረ ሲያስተላልፉ የነበረው ስርጭታቸውን። አሁን ግን ለኢትዮጵያውያኖች በተዘጋጀው ብቸኛው ኢትዮ ሰዓት ላይ ስርጭታቸውን ከጀመሩ ቆይተዋል። አሁን በዚህ ሰዓት ከስልሳ በላይ ቻናሎች በዚህ ሳተላይት መድረክ ላይ ይገኛሉ፣ ሀገራዊም ሆነ የውጭ ቻናሎች ማለት ነው። በኢትዮጵያ የተለያዩ ቋንቋዎች መርሃ ግብሮቻቸውን የሚያሰራጩ የቴሌቪዥን ጣቢያዎች ኢትዮ ሰዓትን እየተቀላቀሉ መሆኑን ሰምተናል። ይህ የሳተላይት አገልግሎት የቴሌቪዥን ጣቢያዎችንም ሆነ የቴሌቪዥን መርሃ ግብር ተከታታዮችን በምን መልኩ ነው የሚጠቅመው? ቻናሎች ብዙ ጊዜ መቋቋም የሚችሉ ጋውም ጥራትም ሁልጊዜ ጥያቄ ነው እና አሁን ግን ኤሲኤስ ባዘጋጀው ኢትዮሳት መድረክ ላይ በግማሽ ዋጋ እንዲሁም ደግሞ ጥራት ባለው ሃይ ደፍንሽን እየተላለፈ ነው የሚገኘው። ያ ትልቅ አድቫንቴጅ አለው ለብሮድካስተሩ፣ እንዲሁም ደግሞ ሌላውን ገንዘብ ወደ ሌላ አይነት ኢንቨስትመንት መቀየር ይችላል ማለት ነው። የብሮድካስት ኢንዱስትሪ ብዙ ተስፋፋ ባይሆንም አሁን ግን ባለው ይህን ትልቅ ኦፖርቹኒቲ በመጠቀም ብሮድካስተሮች የተሻለ ጥራት ያለው ኮንቴንት፣ ጥራት ያለው ስቱዲዮ፣ ለስራቻቸውም ደግሞ ከደሞዝም አንጻር ማሻሻል የሚችሉበት ጊዜ ነው አሁን፣ ይሄ ዋጋ መቀነሱ ማለት ነው። ሌላኛው ምንድን ነው ጥሩ ሰርቪስ አለን የትኛውም ችግር ቢገጥመው ብሮድካስተሩ ቀጥታ ወደ ውጭ ሳይሆን ቀጥታ በዚህ አገራዊ ቁጥሮች ደውሎ ማንኛውንም አይነት ችግሮች ቢገጥሙት ቀጥታ ወደኛ ደውሎ ሰርቪሱን በአፋጣኝ ሁኔታ እናቀርባለን ማለት ነው። ሌላው ደግሞ ከብሮድካስተሩ ጋር እንደ ፓርትነርሽፕ ነው የምንሰራው። በብዛት የምናውቀው ምንድን ነው ይሄ ቀደም ብሎ የሚተላለፍ የነበረው የሳተላይት መድረክ ምንድን ነው ብዙ ከጥግ ከጫፍ እስከ ጫፍ አይደለም ኢትዮጵያን የሚያዳርስ የነበረው። አሁን ግን ኢትዮ ሰዓት ግን ሙሉ ለሙሉ ኢትዮጵያን እንዲሁም ደግሞ ምስራቅ አፍሪካን ከቨር ያደርጋል ማለት ነው። ያ ትልቅ አድቫንቴጅ አለው። ፕሮዳክታቸውን ብዙ ጊዜ የሚያስታውቁት ሳይከፍሉ ነበረ፣ ለብሮድካስተሮቹ በዚህ መድረክ ላይ ስትቀጥ ቦታ ነበረ። በየሱፐርማርኬቱ በየቦታው እነዛ አይነት ሸቀጦች ሲገኙ ያው ህዝቡም ሲገዛ ይታያል። ያ ማለት ምንድን ነው ገቢ አይገኝም። በዛ ፕላትፎርም ላይ ግን አሁን ግን በኢትዮጵያዊው ኢትዮ ሰዓት ግን ማንኛውም አይነት የራሱ ነው ፕሮዳክትም ሆነ የውጭውንም ፕሮዳክት በማስተዋወቅ ብሮድካስተሩ ገቢ ያገኛል፣ ሀገሪቷም ተጠቃሚ ትሆናለች ማለት ነው። አሁንም ደግሞ በአቅራቢያ አሁን በየቦታው ያሉትን የዲሽ ባለሙያዎች እያሰለጠነ ይገኛል ከመንግስት ጋር በመተባበር ከተለያየ አካላት ከበመተባበር በመተባበር እየሰራን ያለ ነው። ኦልሞስት አሁን ከአስር ሺህ በላይ የሳተላይት ዲሽ ባለሙያዎች ሰልጥነዋል። ያ ደግሞ ትልቅ ትልቅ እሴት ነው ማለት ነው። በላይ አሁንም ራሱ ገና ሌላ ጠቅላላ ወደ ሀያ ሺህ አካባቢ ነው የሚሰለጥኑት። የሚቀሩትም ደግሞ መጪዎቹም ደግሞ አስር ሺዎችም ደግሞ እየሰለጠኑ ይገኛሉ። ያ ማለት ምንድን ነው ለሀገራችን በዚህ ሰዓት የስራ ትልቅ የስራ እድል የተፈጠረ ነው። ጥሩ አማራጭ ነው ማለት ነው። ኢኮኖሚካሊ ማለት ነው። ህዝቡ ወደ ስራ በማሳተፍ ማለት ነው። አሁን ደግሞ ሰው ብዙ ጊዜ ግልጽ ላይሆንለት ይችላል። አሁን ግን ግልጽ ማድረግ የምፈልገው ምንድን ነው ህዝቡ የሚከፍለው ነገር የለም። ይሄ ፍሪ ቱ ኤር ነው የሚባለው ፔቲቪ አይደለም። ስለዚህ ህዝቡ ጋራ የሚጠበቅበት ዲሹን ከምዕራብ አቅጣጫ ወደ ምስራቅ አቅጣጫ ብቻ ማዞር ነው ማለት ነው። ቴሌቪዥን ጣቢያዎች ኢትዮሳትን ከመቀላቀላቸው በፊት እንዲያሟላቸው የምታስቀምጧቸው ቅድመ ሁኔታዎች ምንድን ምንድን ናቸው? ይለያያሉ። ብዙ ጊዜ የተለያየ ዘርፍ ስላለ ማለት ነው። በየዘርፉ የራሳችን የምንጠይቃቸው ነገሮች አሉ። አንደኛው በብዛት አሁን ሃይማኖት ተኮር ያሉ ቻናሎች የብሮድካስት ላይሰንስ ነው። ሌሎችም ደግሞ አሉ፣ ተጨማሪ የምንጠይቃቸው ነገሮች አሉ። ያው ልክ በሚገቡበት ሰዓት እያንዳንዱ ነገር የጠየቀን እናስገባቸዋለን ማለት ነው። በአንድ ወቅት በተመሳሳይ የቴሌቪዥን ጣቢያዎችን በአንድ ሳተላይት የማዕቀፍ እቅድ ይፋ ተደርጎ እንደነበረ አስታውሳለሁ። በወቅቱ ይስተጋቡ ከነበሩ ስጋቶች አንዱ ከመንግሥት የፖለቲካ መስመር ጋር የማይስማሙ ጣቢያዎችን ለመቆጣጠር ሊውል ይችላል የሚል ነበረ። ኢትዮ ሳት ከቴክኒካል ድጋፍ በተጨማሪ በቴሌቪዥን ጣቢያዎች ኤዲቶሪያል ነጻነት ውስጥ ላለመግባቱ ምን ያክል ዋስትና አለ? ኢትዮ ሳት የኢትዮጵያ ነው የሁሉም ነው። ማንኛውም ኢትዮጵያ ውስጥ ያለ ፕራይቬትም ሆነ ፐብሊክ አንድ ላይ የሚገቡበት ፕላትፎርም ነው። ስለዚህ ኤሲኤስ ደግሞ የራሱ የሆነ የህግ መንገድ አለው አግባብነቱን ሁሉ የሚያረጋግጥ የራሳችን ክፍል ስላለን ከዛ ጋራ ነው የሚገናኘው ማለት ነው እንጂ ምንም አይነት ምንም ችግር የለብንም። ሁሉም ኢትዮጵያዊ ቻናሎች ገብተዋል። ይህም ኖሩ ማለት እኮ እንደውም ሀይልንም ታጠናክረው እዚህ ቦታ ላይ መሆናቸው ምንድን ነው ሌላውንም የውጭን ቻናሎች የተመረጡ ቻናሎችን አትራክት ነው የሚያደርገው። አንድ ላይ ሆኖ ሀይል ነው የሚሆናቸው ማለት ነው እዚህ ፕላትፎርም ላይ እንጂ ምንም አይነት ችግር ይገጥማቸዋል ብዬ አላስብም። እስካሁንም የገጠመን ነገር የለም። የመጨረሻ ጥያቄ፣ አሁን ወደ ስልሳ የሚጠጉ ጣቢያዎች በእናንተ ማቀፍ ውስጥ ገብተዋል። የመጪ ዘመን እቅዳችሁ ምንድን ነው? ተጨማሪ ጣቢያዎችን የመቀበሉ አቅምስ አላችሁ ወይ? በደንብ አለን። አቅሙ አለ። ሌላው ምንድን ነው አሁን ራሱ ድርድር ላይ ያለ ናቸው ቻናሎች አሉ። ሀገራዊ የሚሆኑ የውጭም ቻናሎች አሉ። አስፈላጊ በሆነው አገሪቷ የሚጠቅም ትውልዱ የሚጠቅም ቻናሎች እኛ ራሱ የራሳችን የኢትዮሳት ፌስቡክ ፔጅ አለን፣ የቴሌግራም ፔጅ አለን። ይሄኛው መድረክ ማለት ሁሉም ኢትዮጵያዊ ባንድነት ሆኖ ስርጭቱን የሚያስራጭበት ፕላትፎርም ነው እና ምንም አይነት ወደፊትም የካፓሲቲ ችግር አይኖርም። ህዝቡ የሚፈልጋቸውን ቻናሎች እያየን እየተነጋገርን ከህዝቡ ጋራም ለህዝቡ የሚጠቅሙትን ቻናሎች በሙሉ ከማምጣት ወደኋላ አንልም። የሚገኘው ከኤስኤኢኤስ የሳተላይት አውድማ አቅራቢ ድርጅት ነው። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ። እሺ፣ ቴንክ ዩ ቴንክ ሀብታሙ። አንድ ነገር መጨመር ፍል ችላለሁ። የሳተላይታችን አቅጣጫ ወይም ኢትዮሳት ሳተላይቷ ኤንኤስኤስ ቱዌልቭ ሀምሳ ሰባ ዲግሪ ምስራቅ ፍሪኩዌንሲ አስራ አንድ አንድ ዜሮ አምስት አስራ አንድ አንድ ስልሳ አምስት ሲምቦል ሬት አርባ አምስት ሺህ ፖላራይዜሽን ሆሪዞንታል እንዲሁም ደግሞ አስራ አንድ አምስት አርባ አምስት ሲምቦል ሬት ሰላሳ ሺህ ፖላራይዜሽን ሆሪዞንታል።